ኢትዮጵያ በመጠናቀቅ ላይ ባለው በ2016 የነበራትን ጉዞ የሚያስቃኝ ነው። አመቱ ለኢትዮጵያ ምጣኔ ሀብት ሁለት ከባድ የሆኑ ፈተናዎችን ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ዜጎችን ለተረጂነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ አመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታ በአሁኑ ወቅት ባስቸ የአስቸኳይ ጊዜ አዋጅ በመተዳደር ላይ ነው የምትገኘው። ሄኖክ ሰማ ግዜር በዚህ ክፍል ሁለት ዘገባው ተጨማሪ ይዟል። ኢትዮጵያ ያለፈውን አንድ ዓመት የጸረ ሽብር ተቃውሞ በተለይ በኦሮሚያና የአማራ ክልል አንዳንድ አካባቢዎች ተስፋፍቶባት ነበር የቆየችው። የሚኒስትሮች ምክር ቤት ባደረገው ስብሰባ ቅዳሜ ትላንት ጀምሮ በሀገራችን የአስቸኳይ ጊዜ አዋጅ አውጇል። ከተቃውሞ በተጨማሪ የከፋ ድርቅም የታየበት ዓመት ሆኗል። ልክ የዛሬ ዓመት ገደማ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገሪቱ የህዝብ ተወካዮች ምክር ቤት ከአየር ንብረት ለውጥ ጋር በተያያዘ ኤልኒኞ የአየር ሁኔታ ያስከተለውን ድርቅ መጠን አስረዱ ሀምሳ ዓመት ታሪካችን ውስጥ ያላየነው ተብሎ ነው በአንዳንድ ባለሙያዎች የሚገለጸው። ጠቅላይ ሚኒስትሩ በንግግራቸው የችግሩ ስፋትና መጠን ግዙፍ ቢሆንም መንግስታቸው ከአጋሮቹ ጋር በመሆን ድርቁን ለመቋቋም የሚያስችለው አቅም እንደገነባ ገልጸዋል። ሆኖም ይህ አቅም በተደጋጋሚ በሚከሰቱ የዝናብ እጥረቶች እየተሟጠጠ በመምጣቱ አስቀድሞ ከ8 ሚሊዮን ቆየት ብሎ ደግሞ ከ10 ሚሊዮን በላይ የሚሆኑ ዜጎች የአስቸኳይ እርዳታ እንደሚያስፈልጋቸው አቶ ሀይለ ማርያም ተናግረው ነበር። ነገር ግን በሚቀጥለው በልግ ሲደገም፣ በሚቀጥለው መህር ሲደገም አርሶአደሩ ይሄን የመቋቋም ችሎታው እየተሟጠጠ መጥቷል በእነዚህ በድርቅ አካባቢዎች። ስለዚህ የሰራናቸው ስራዎች ከዚህ ቀደም ቢሆን ኖረው አንድ ሲዝን፣ አንድ ወቅት ላይ የሚከሰተው ነገር መቋቋም የማይችሉ አርሶ አደራችን በተከታታይ ሶስተኛ ድረስ እየተንገታገተም ቢሆን እየተቋቋመ መጥቷል። የሀገሪቱ ምጣኔ ሀብት የጀርባ አጥንት የሆነው የግብርና ዘርፍ በድርቁ መጎዳቱ ግን ተንታኞችና የዓለም የገንዘብ ድርጅት አይኤምኤፍን ጨምሮ ብዙ ድርጅቶችን ያሳሰበ ጉዳይ ሆኗል። አይኤምኤፍ በሚያዝያ ወር በዋሽንግተን ዲሲ በተካሄደው የጸደይ ጉባኤው የኢትዮጵያ ምጣኔ ሀብት ከሰነበተበት የሁለት ዲጂት እድገት ወደ አራት ነጥብ አምስት ከመቶ እንደሚያሽቆለቁል ይፋ አደረገ። ይህንን ትንባያውም በጥቅምት ወር አሻሽሎ ወደ ስድስት ነጥብ አምስት ከመቶ ከፍ ማድረጉን የድርጅቱ የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ ለአሜሪካ ድምፅ ሬዲዮ ገልጸዋል። በሰኔ ወር ባወጣነው ትንበያ ምጣኔው በአራት ነጥብ አምስት ከመቶ እንደሚያድግ ገልጸን ነበር። ከዚያ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለሥልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በሦስት ከመቶ መጨመሩን አስታውቋል። የዓለም ባንክን ጨምሮ በሌሎች ድርጅቶች በልማት ምጣኔ ባለሙያነት ከ30 ዓመታት በላይ የሰሩት ዶክተር አክሎግ ቢራራ በከፋ ድርቅ መሃል የኢትዮጵያ ምጣኔ ሀብት በስድስት ነጥብ አምስት ወይም መንግሥቱ እንደሚለው በሁለት ዲጂት አደገ የሚለው ቀመር ፈጽሞ ከምጣኔ ሀብት ጸባይና ጥናት ጋር የሚጻረር ከእውነታ የራቀ ጉዳይ ነው ይላሉ። አክለውም ገበያና ምጣኔ ሀብት ግርግር አይወድም ሲሉ ተጽዕኖውን ተንትነዋል። ባለፈው ዓመት በጣም ከፍተኛ ድርቅ ስላለ ወደ አስራ ስምንት ሚሊዮን የሚሆኑ ወገኖቻችን በረሀብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለ እና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ሕዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከመቶ ሰማኒያ ስምንት ሀገሮች መቶ ሰባ አራተኛ ናት ይላል። እና ይሄ ብቻ አይደለም። በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና ሀያ ስምንት ሚሊየን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። አርባ በመቶ የሚሆኑ ከአምስት ዓመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድን ነው? የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና የአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙት የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው ከአዲስ አበባ የተለየ አስተሳሰብ አላቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል የሚል በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ ሆነ ፖዘቲቭ እርገት ግብርናው አሳይ አነት ሚሉ በዚህ ባየር ንብረት ለውጡ ምክንያት ሁለተኛ ኦቨርል ኢኮኖሚ ስድስት ፐርሰንት እንዳደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዲት ለውጥ ያመጡና ብዙም ባይሆን በኢኮኖሚ ውስጥ መዋቅራዊ ሽግግር እየተደረገ ናል። በነሐሴ ወር የኢትዮጵያ ማዕከላዊ ስታቲስቲክስ ባለስልጣን ይፋ ባደረገው መረጃ የግብርና ምርት በአጠቃላይ ወደ ሶስት ከመቶ በሚጠጋ መጨመሩን አስታውቋል። ኢትዮጵያ ወደ ቀጣዩ የአውሮፓውያን ዘመን 2017 በአስቸኳይ ጊዜ አዋጅ ትሸጋገራለች። አዋጁ በምጣኔ ሀብት ላይ የሚኖረውን ተጽዕኖ በንግድና ምጣኔ ሀብት ዝግጅት በተከታታይ በምናቀርባቸው ዘገባዎች እንተነትናለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። መልካም አዲስ ዓመት